አባሎቼ ከመንግሥት ይደረግላቸዋል ተብሎ የነበረን ማቋቋሚያ እስካሁን ባለማግኘታቸው ለማኅበራዊ ችግር ተጋልጠዋል ሲል የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ደምህት ቅሬታ አሰምቷል። በዚህም ሌሎች የፖለቲካ እንቅስቃሴዎችን እንዳናከናውን ተቸግረናል ብለዋል የንቅናቄው ሊቀመንበር አቶ መኮንን ተስፋዬ ለቪኦኤ በሰጡት ቃል በመጪ ፖለቲካዊ አቅጣጫ ላይም እስካሁን ከየትኛውም የፖለቲካ ፓርቲ ጋር ውይይትም ሆነ ድርድር አለመጀመራቸውንም ገልጸዋል። ከመንግሥት ምላሽ ለማግኘት ያደረገው ጥረት አለመሳካቱን የጠቆመው ሪፖርተራችን ሙሉጌታ አጽብሃ ከመቀሌ ተከታዩን ዘግቧል። የቀድሞ አማጺ ቡድን የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ደምህት፣ መንግስት ባደረገው የሰላም ጥሪ መሰረት ከ2500 በላይ ታጣቂዎች ይዞ ከአራት ወራት በፊት ከኤርትራ ወደ ኢትዮጵያ መመለሱ ይታወቃል። ትጥቃቸውን ፈትተው ወደ ሀገራቸውን የገቡ የንቅናቄ አባላት በአሁኑ ጊዜ ከማህበረሰቡ ጋር ተቀላቅለው እየኖሩ ናቸው ሲሉ የደምህት ሊቀመንበር አቶ መኮንን ተስፋይ ተናግረዋል። ከትጥቅ ወደ ሰላማዊ ትግል ለመታገል ነው የገባ ነው። አሁን ደግሞ አራት ወር አድርገናል። እስካሁን ጊዜ የሆነ አቋም እንትና አለማድረጋችን ምክንያቱ መጀመሪያ በትምህርት ነው የነበረው። ከዚህ በኋላ ደግሞ ወደ ቤተሰቡ ነው ደ ሁላችን ማለት ነው አመራሪዎች ይሁን አባላቹ ይሁን ወደ ህብረተሰባችን ነው እኛ የተቀላቀልን። በዚህ ደግሞ አመራሪዎች ተሰብስበው የወሰኑ ውሳኔ ለቀጣይ ትግላችን ምን መሆን እንዳለበት፣ ትግሉ በምን መንገድ መሄድ አለበት እኛ ራሳችን ትሂድን ራሱ ችሎ መሄድ አለበት ወይ ከሌሎች ድርጅቶች መታገል አለበት ከአረና ይሁን ከታንዲ ይሁን ከህወሀት ይሁን ከሌሎች ይሁን ማለት ነው በምን መንገድ ትግላችን መቀጠል እንዳለበት ጊዜ ያስፈልገናል የሚል አንድ ነገር ነው ሁለተኛ ደግሞ ሰውራዊታችን ከትሂድን ጋር ተጋ የነበረ መቋቋሚያ ማግኘት አለበት ከዚህ በኋላ ትሂድን በፈለገ መንገድ ይሄዳል ማለት ነው ያሉ አመራሮች ራሱ የነበራች አመራሮች እንዳለው ይቀጥልበታል ወይም ደግሞ ሌላ ይተካል የሚል ነገሩን ማወቅ አለበት። መንግስት ለአባላቶቹ ማቋቋሚያ እንዲሰጥ ተስማምተን ነበር ነገር ግን ቃሉ አልጠበቀም ብለዋል። ስለዚህ መጀመሪያ ለሁለት ሳምንት የሚሆን ትምህርት ሰጥተዋል። ስለ ህገ መንግስቱና ስለ ነባረ ሁኔታ ሀገራዊ ያለው ሁኔታው ትምህርት ከተሰጠ በኋላ ደግሞ ወደ ህብረተሰቡ ነ ሄደው የራሱ ህይወት ነው እየመራን ያለው ነገር ግን በማህበራዊ ኑሮ በጣም ችግር ያለው መጀመሪያ ከዘጠኝ ሺህ ነው የተሰጠው ዘጠኝ ሺህ ብር ማለት ነው ከዚህ በኋላ ግን የተሰጠው ነገር የለም። በቁሩብ ጊዜ ደግሞ አንድ ሺህ ብር ሰጥቷል። ነገር ግን በቂ ስላልሆነ በችግሩ ያለው። ስለዚህ ፌዴራል መንግስትና ክልል መንግስት የእኛ ተጋዎች የነበሩ ሙሉ ድጋፍ እንዲደረግልን በተደጋጋሚ ጥያቄ እናድርጋለን። እኛ እንጠይቃለን፣ ተደጋጋሚ ማለት ነው። የፌዴራል መንግስት ደግሞ ጊዜ በተሰጡ ጥሩ ነው የሚል መልስ ነው እየሰጠ ነገር ግን በመዘጌቱ በማህበራዊ ኑሮ በጣም ችግር ነው። አሁን አራት ወር ነው ያደረግነው። አራት ወር ደግሞ በጣም ከባድ ነው። በትግል የነበረ ምንም መነሻ የሌለው ሁሉ አመራሪ ይሁን ተራ አባል ይሁን ሁሉ በችግር ነው ያለውና እስካሁን ግን አልመጣም። እኛ በማህበራዊ ኑሮ ተጎድተናል ማለት ነው። የንቅናቄው ማዕከላዊ ኮሚቴ አባል አቶ ጎይቶም በርሀ እንደተናገሩት ከመንግስት ይሰጣቸዋል ተብሎ የነበረው ማቋቋሚያ እስካሁን ስላልተሰጣቸው አባላቱ ከባድ የሆነ ማህበራዊ ችግር እየገጠማቸው መሆኑ ጨምረው ገልጸዋል። እኛ ግን እንደ ታጋዮች እንደ ድርጅትም ሁል ጊዜ ለፌዴራል መንግስትም እያመለከትን ነው፣ ለክልልም እንደዛ ማለት ነው። አራት ወር ያህል ግን የእኛ ታጋይ በችግር ላይ ነው ያለው ማለት ነው። ከሀገር እየወጡ ነው፣ ወደ ስደት እየሄድ ነው። መንግስት እንደ መንግስት ከስደት የኢትዮጵያ ዜጋ ከስደት እየመለስኩኝ ነው ያለ ነው። የእኛ ታጋዮች ግን አገር ውስጥ ገብተው ገና በሁለት ወራቸው በሶስት ወራቸው ወደ ስደት እየሄዱ ነው እና ይሄ በጣም በጣም ትልቅ ችግር ነው። ምክንያቱም ይቻ ሀገር የሁላችን ሀገር ናት። ይሄ አስራ ሰባት ዓመት የታገለ ታጋይ መልሶ ካልተቋቋመ፣ ወደ ድሮ የነበረበት ኑሮ ካልተመለሰ ስቴብል የሆነ ፖለቲካል ሲትዌሽንም አይመጣም ማለት ነው። እስካሁን በትዕግስት ጠብቀናል ያሉት አቶ መኮንን፣ በቅርብ ጊዜ ማቋቋሚያው ለአባሎቻችን የማይሰጥ ከሆነ በይፋ መንግስት ቃሉ አልጠበቀም ብለን እናሳውቃለን፣ ከዛ አባሎቻችን የፈለጉት ሊወስኑ ይችላሉ ብለዋል። የደምህት አባላት የማቋቋሚያ ጉዳይ እስካሁን ለምን እንደዘገየ ከመንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የማቋቋሙ ስራ መዘጌቱ፣ ቀጣይ የፖለቲካ አቅጣጫ አስቀምጠን ለመታገል እንቅፋት ሁኑናልም ሲሉ አቶ መሆንን ተናግረዋል። በቅርብ ጊዜ ጉባኤ በማካሄድ የፖለቲካ አቅጣጫ እንደሚያስቀምጡ ጠቅሰው እስካሁን ከማንኛውም የፖለቲካ ፓርቲ ጋር ውይይት ይሆን ድርድር አልጀመርንም ሲሉም ተናግረዋል። አንደኛ ጉባኤ ይደረጋል። የተሰብስበው አማራጭ ደግሞ ትግሉ አቅጣጫው ግልጽ ያድርጋል ማለት ነው። ከዚህ በኋላ ግን ግልጽ የሆነ አቋም አድርጎ በፈለገ መንገድ ራሱ ወስኖ ራሱ ትግሉ ይቀጥላል ከፈለገ ከአረና ጋር ከፈለገ ከህወሀት ጋር ከፈለገ በፈለገ መንገድ ይሄዳል ማለት ነው። በዲሞክራሲ መንገድ ማለት ነው። ደምህት ለአስራ ሰባት ዓመታት በኤርትራ ሆኖ በኢትዮጵያ ዲሞክራሲና ልማት ለማምጣት ሲል የኢትዮጵያ መንግስት ለመጣል የትጥቅ ትግል ሲያካሄድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ሙልጌታ አጽብሀ መቀለም